በተለያዩ የአሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት በሰሞኑ እንቅስቃሴዎች ወቅት ፈጽሟል ያሏቸውን የመብት ጥሰቶች በመቃወም ነው ሰላማዊ ሰልፎችን ያካሄዱት። የተቃውሞ ሰልፎቹ ዋሽንግተን ዲሲ ውስጥ ባለፈው ሳምንት፣ ለንደን ትላንት፣ ዛሬ ደግሞ በዩናይት ስቴትስ ዋ ቺካጎ ከተማና በአውሮፓ ጄኔቫ ላይ ተካሂደዋል። አዲሱ አበበ የሚከተለውን አቀናብሯል። ዛሬ አውሮፓ ውስጥ በጄኔቫ ከተካሄደው ይጀምራል። No, no, no. ከሰልፉ አስተባባሪዎች አንዱ የሆኑትና የሚዲያ ኃላፊ መሆናቸውንም የገለጡልኝ አቶ ጴጥሮስ አሸናፊ የሰልፉን ዓላማ በማስረዳት ይጀምራሉ። ገዥው መንግስት በዜጎቻችን ላይ የፈጸመውን ጭፍጨፋ በመቃወም የተዘጋጀ ግብረ ኃይል ነው። ከሁሉም ኮሚኒቲዎች የተዋቀረ ኮሚቴ ነው። አሁን በተባበሩት መንግስታት ዋና መስሪያ ቤት ያው፣ ጄኔቫ የሚገኘው ፊት ለፊት ላይ ተቃውሟችን እያሰማን ነው። ያለንበት ቦታ ለሁሉም የመንግስታቱ መስሪያ ቤትና ለሚዲያዎች ቅርብ ቦታ ስድና ለእይታ ቦታ ስለሆነ እዛ ሆነን መፎክር በማሰማት ለመንገደኛ ሁሉ የገዥውን መንግስት ስርዓት አምባጋንነት የሚያረጋግጡ አንዳንድ ዶክመንቶችን በመበተን እና የተለያዩ መፎክሮችን እያሰማን የተለያዩ ሰዎችም እነ ዶክተር አረጋዊ በርሄ የኦጋዴን አካባቢ የመጡ ወገኖቻችን የዛን አካባቢ ችግር በተመለከተም ንግግር አድርገዋል። የኦሮሞ ኮሚኒቲ በስዊዘርላንድ ለረጅም ጊዜ ስዊዘርላንድ ውስጥ የቆየ ትልቅ ኮሚኒቲ ነው። የዛ ኮሚኒቲ አባላትም እንደዚሁ ንግግር አድርገዋል። ዶክተር አረጋዊ በርሄ ሰሞኑን አስራ የትግራይ ተወላጆች የኢትዮጵያ መንግስት ከስልጣን እንዲወርድ ብለው መግለጫ በማውጣታቸው ያንን በተመለከተ የትግራይ ህዝብ የገዢው መንግስት መጠቀሚያ እንደማይሆን ታቸው አስረግጠው ተናግረዋል። ይህን ዝግጅትም በበላይነት ያዘጋጀው በዚህ የሚገኘው አዲሱ ግብረ ሀይልም ደግሞ ከአሁን በኋላ ስለሚኖሩ ቀጣይ ስትራቴጂዎች በስዊዘርላንድ ውስጥ ማለት ነው ተነጋግረንበታል። መልዕክት አስተላልፈናል። ሌሎችም እንግዶቻችን ንግግር እያደረጉ በሀገራችን ጉዳይ ላይ ሰሞኑን በተፈጠረ ሁኔታ ቅሬታችንን፣ የኢትዮጵያ መንግስት ላይ ያለንን ተቃውሞ እየገለጽን ያለን ምን ምንድን ናቸው የሚሉት ሊያነቡልኝ ይችላሉ። አንዳንዶች በአምባ ገነኖች ጥይት በዲህ የፈሰሰው የኦሮሞ ወንድሞቻችን ደም የእኛ ደም ነው። በአምባ ገነኖች ጥይት የፈሰሰው የአማራ ወንድሞቻችን ደም የእኛም ደም ነው። በአማራ ወገኖቻችን ላይ የተነጣጠረው የዘር ማጥፋት ዘመቻ በአስቸኳይ ይቁም! የአማራ እና የኦሮሞ ህዝብ በማጋጨት ስልጣን ማራዘም አክትሟል። ኢትዮጵያ በክብር ለዘላለም ትኑር! ወያኔ መወገድ አለበት! መገደል፣ መሰደድ፣ መራብ ይብቃን። የሽግግር መንግስት በአስቸኳይ ይቋቋምልን። ኢትዮጵያን ለማዳን ሁላችንም በአንድነት እንነሳ። በእርዳታ የተገኘን ገንዘብ ለፖለቲካ መሳሪያ መጠቀሚያነት ይቁም። የግፍ አገዛዝ ይብቃ። ዘረኝነት ይብቃ። መሬት ሽብሸባ ይብቃ፣ የሚሉት እንግዲህ ጥቂቶቹ ናቸው። ደብዳቤ ጽፋችሁ ነው በቃል ነው? ለድርጅቱ መስሪያ ቤት ሳቤት ያላችሁ ደብዳቤ ለዚህ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኮሚሽነር ለሆኑት ለልዑል ዛይድ ራድ አልሁሴን ባለፈው ሳምንት የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች ከዘጠና በላይ ቤተሰቦች ንጹሃን ዜጎችን መጨፍጨፉን እና የመንግስታቱ ድርጅት አጣሪ ገለልተኛ ቡድን ገብቶ እንዲመረምር የሚል ደብዳቤ ኮሚሽነሩ ጽፎ ስለነበረ ለዛ ድጋፋችንን ለመስጠት ና አሁንም ቢሆን የኢትዮጵያ ጉዳይ የኢትዮጵያ መንግስት ሰብዓዊ መብት ጥሰቱን እስካላከበረ ድረስ የመንግስታቱ ድርጅት ጫና እንዲያደርግበት የሚያሳስብ ደብዳቤ ለሳቸው አስገብተናል። ከዚህ ቀደም የተላለፈው ውሳኔ ተግባራዊ እንዲሆን ጫና የሚሰጥ አቤቱታን ያቀረባቸው ማለት ነው። ዛሬ አቤቱታ ነው። በዛው እንዲቀጥሉበት ና እስካሁን ባለፈው ልዑሉ በጣም ካፎት ደብዳቤ መስከናችንን የሚገልጽ ደብዳቤ ነው የሳፈላቸው። በዛው ከቢሮ ወጥተው ያነጋገሯቸው ባለስልጣናት አሉ። አቶ ጴጥሮስ እሳቸው የሁማን ራይት ወካዮች በር ላይ እየጠበቁን ነው። ለሰላሳ ደቂቃ ገብተው እንደሚያወያዩን አስቀድመን ቀጠሮ ስለያዝን ከእነሱ ጋር በአካል እንገናኛለን። ደብዳቤውን አስቀድመን በአድራሻቸውና በኢሜይላቸው በኩል ገቢ አድርገናል። ኬት ኬት ከተሞች ተሰባስበዋል ኢትዮጵያውያን እና ቁጥራችሁስ ምን ያህል ይሆናል? በጣም በርካታ ኢትዮጵያዊ ነው የመጣው። ከእንግዲህ ጄኔቫ የፈረንሳይ ድንበር ነች፣ ለፈረንሳይ አካባቢ የምትቀርብ ነች ከፈረንሳይም ከተወሰኑ ከተሞች ከሊዮን፣ ከማርሴይ የመጡ አሉ ከስዊዘርላንድ ደግሞ ከዚሪክ፣ ከባዝል፣ ከሳንት ጋለን፣ ከበርን፣ ከሎዛን፣ ከፍሪቡርግ እና እንደዚሁ በጀኔቫ እና በአካባቢዋ ከሚገኙ ኢትዮጵያውያኖች ናቸው። በአጠቃላይ ከሶስት መቶ ሀምሳ በላይ ኢትዮጵያውያኖች በትንሹ ሰላማዊ ሰልፍ ላይ ተገኝተዋል። ወዲህ ወደ ዩናይትድ ስቴትስ ስንመጣ ቺካጎ ውስጥ የተካሄደውን የተቃውሞ ሰልፍ ደግሞ እናገኛለን። አበራ ሲሳይ ይህን የቺካጎውን ሰልፍ ካስተባበሩት አንዱ ናቸው። ዓላማውን፣ የተያዙትን መፈክሮች ይዘት ጭምር ገልጠውልኛል። የተሰለፍነው ከኢትዮጵያ ሕዝብ ጋር ለመቆም ነው። ያለውን ግድያ ለመቃወም፣ ከሕዝባችን ጋር አንድነት ለማሳየት። ግድያ ተፈጸመ። ኢትዮጵያው ያለው ኦሮሞውም አማራውም ሁሉንም የሚመለከት የሚያንፀባርቅ ነው። የት ግድያ የት ነው ተፈጸመ የምትሉት? ግድያ የት የተፈጸመው በጎንደር፣ በጎጃም በድብረ ታቦር በኦሮሞ ክልል ብዙ ግድያዎች ተደርጓል ያንን በመቃወም ነው የተነሳ ስትከሱ እንግዲህ መረጃ ያስፈልጋል መረጃ ይዛችኋል ለግድያዎቹ እንግዲህ መረጃዎች እናያለን፣ በጋዜጣውም እናያለን፣ በእሳትም የሚቀርቡትን ዜናዎች እንከታተላለን። አልጀዚራም በደንብ አድርጎ ሪፖርት አድርጎታል። እዚህ ላሉት ሎካል ሚዲያ በሙሉ ፕሬስ ሪሊስ፣ አንዱ በጣም ታርጌት ማድረግ የፈለግ ነው ዌስተርን ሚዲያስ የምዕራባውን የጋዜጣ የኢትዮጵያን ሁኔታ ስላላቀረቡ እነሱ መስሪያ ቤቶች በር እየሄድን ነው እየጮሆን ያለ እነሱ ላይም ክስ አለን ነው የሚሉኝ። የኢትዮጵያን ጉዳይ አልዘገቡም ነው ነገሩ። እንዳሉኝ አልዘገቡም፣ ጠቅላላ ዘግተውታል። ማን ነው ይህን ሰልፍ ያስተባበረው? ኮሚኒቲው የማህበረሰቡ ጽህፈት ቤት ነው። አይ ኢትዮጵያውያን ሀገር የተቆረቆሩ ኢትዮጵያውያን ናቸው። ከየት ከየት ተሰባሰቡ? ከጭቃ ከከተማው ወጣ ያሉ ከሌላ ስቴት ወይም ግዛት የመጡ ኢትዮጵያውያን አሉ። አብዛኛው የማየው እዚሁ ቺካጎ እና አካባቢዋ ያሉ ከሚልዋውኪን ያሉ ይመስለኛል። ይህንን ተቃውሟችሁን ወይም ክሳችሁን ለምትከሱት መንግስት ማለት ለኢትዮጵያ መንግስት የምታደርሱበት መንገድ አለ? እንግዲህ አንዳንድ እዚህ ሀገር ሴኔተሮችን አድራሻዎች ይዘናል የፕሬስ ሪሊሳችን እልካለን እንዲሁም ከአንዳንዶቹ ጋር ቀጠሮም ይዘናል ለማነጋገር ለኢትዮጵያ መንግስት ለራሱ ስለምትከሱት መንግስት ማለት ነው ለኢትዮጵያ መንግስት ህዝባችንን መደሩን እንዲያቆም ነው ድማንድ እያረግን እየጠየቅን ያለ ነው መልካም በጣም አመሰግናለሁ እግዚአብሔር ይስጥልኝ ለዛሬው እንግዲህ እሺ እናመሰግናለሁ ሌላው በኢትዮጵያ መንግስት ላይ ያነጣጠረ የተቃውሞ ሰልፍ ትላንት የተካሄደው በሎንዶን ነው ይህ ሰልፈኛው ኢትዮጵያ ውስጥ ይፈጸማል ያለውን የሰብአዊ መብት ረገጣ በመቃወም የተካሄደው ትዕይንተ ሕዝብ ሰላማዊና በጥሩ መንፈስ የተካሄደ ኃላፊነትን በተመላበት ሁኔታ መከናወኑን አስተባባሪዎቹ ገልጠዋል። ከያዛቸው መፈክሮች መካከልም የእንግሊዝ መንግሥት ከኢትዮጵያ ሕዝብ ጎን ቁም፣ የወያኔ የዘር ማጽዳት ያሉት ዘመቻ ይቁም፣ የፖለቲካ እስረኞች ይፈቱ፣ ጋዜጠኞችን ማዋከብና ማሰር ይቁም፣ ወዘተረፈ የሚሉ ይገኙባቸዋል። ቀደም ሲል ለተሰማውም ሆነ በአጠቃላይ የኢትዮጵያ መንግስት እየፈጸመ ነው ስለተባለው የመብት ረገጣ ወይም ከስልጣን ይውረድ ጥያቄ አቶ መሐመድ ሰይድ የመንግስታቸውን መልስ ይዘዋል። አቶ መሐመድ በነገራችን ላይ በመንግስት ኮሚኒኬሽንስ ሚኒስቴር ጽህፈት ቤት የህዝብ ግንኙነት ኃላፊ ናቸው። በርቀት ሆነው አጠቃላይ ስራ ሀገራችን የተሟላ መረጃ ሳይኖራቸው አስተያየት የሚሰጡ የተሳሳተ አቋም የሚይዙ ተቋማትን በተመለከተ ከዚህ ቀደምም እንደታየው አንደኛ የሚያስተላልፏቸው መረጃዎች ተጨባጭነት ያላቸው አይደሉም። ተጨባጭነት ያጣበት ምክንያትም ምንድነው? ስንል በርቀት ሆነው የተለያየ ቅሬታ ያላቸው አካላት ከራሳቸው ኢንተረስት እና የግል ጥቅም ተነስተው የሚያስተላልፉላቸውን ያልተጨበጡ፣ ትክክለኛነታቸው ጥያቄ ውስጥ የገቡ መረጃዎችን ይዘው ከነዚህ መረጃዎችን ደግሞ ተነስተው ድምዳሜ ላይ ደርሰው ትክክል ያልሆነ የሀገራችንን ትክክለኛ ገጽታ የማያንጸባርቅ መረጃዎችን ነው በየጊዜው የሚያስተላልፉትና የተለመደ ነው። ከዛ ይልቅ ግን ትክክለኛ መረጃ ለማግኘት ጥረት ሊያደርጉ የተሻለ ነው የሚል ስላለን፣ አቶ መሀመድ በተለይ የመብት ረገጣውን ማለት የኢትዮጵያ መንግስት ሰብአዊ መብት ይረግጣል ተብሎ የሚቀርበውን ክስ በሚመለከት ይህን ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽንም በተለያየ ወቅት በአንዳንድ የሀገሪቱ ክልሎች የሚከሰቱ ችግሮችን እስከታች ወርዶ በመፈተሽና በማጣራት ውጤቱንም ጭምር ለህዝብ ይፋ ያደረገበትና በህግም ጭምር መጠየቅ ያለባቸው አካላት ከዚህም ከዛም ሳይል ለህዝብ ግልጽ ያደረገበት ሂደት ነው ያለው። መንግስት እንደነዚህ አይነት ማጣራቶችን የሚያካሄደው ለማንም ብሎ ሳይሆን ለህዝብ ካለው አጠቃላይ ውግንና ነውና፣ ከዚህ ጋር በተያያዘ በአጠቃላይ ለህግ የበላይነት የሚገዛና በህግ የበላይነት የሚያምን ስርአት ነው በኢትዮጵያ ያለውና ና በውስጥ ያሉ ችግሮችን አይቶ ፈጥሾ ለማረም አቅም ያለው መንግስትና ስርአት ነው በኢትዮጵያ ያለውና በዛ ደረጃ አስፈላጊ ነው የሚል እምነት የለኝም። ይህን የመሰለ በኢትዮጵያ መንግስት ላይ የሚካሄድ ተቃውሞ በአውሮፓም ሆነ በአሜሪካ እንደሚከናወኑ የተለያዩ መልእክቶች ይደርሱናል። መረጃም ሆነ ተጠያቂ ወገኖችን ካገኘን እኛም ለማቅረብ እንሞክራለን። ለአሁኑ በዚህ በቃ።